የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። የተለያዩ የማህበራዊ መገናኛ ብዙሀንን ወይም ሶሻል ሚዲያን በመጠቀም ከዓለም ዙሪያ ታዳጊ ወጣቶችን አይነተኛ መመልመያ መሳሪያው ያደረገውን ዓለም አቀፍ አሸባሪ ኃይል አይሲስን አጥፊ ጽንፈኛ ፕሮፓጋንዳ ለማምከን እነኚሁኑ የመገናኛ ዘዴዎች ጭምር ለጥቅም መዋል አዲሱ የፊልም ያጎራ ከሆነ ውሎ አደረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ሽብርተኝነትን ለመዋጋት በመዋጋት ተግባር ላይ ያዋለው ይህ አዲስ ውጥን በአሁኑ ሰዓት በኒውዮርክ በመካሄድ ላይ ካለው የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ትይዩ በሚደረጉ የተናጥል ውይይቶችም ልዩ ትኩረት አግኝቷል ለመሆኑ እነኚህ ጥረቶች የሚፈልገውን ተጨባጭ ውጤት ለማምጣት የቱን ያህል የተሳካላቸው የሆኑ በምንስ ይመዝናሉ ዘገባ ይዘናል ጤና ይስጥልኝ ክቡራትና ክቡራን አድማጮች የዛሬ አርብ መስከረም 18 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትምራናለች። ሻንግ ቻ ስርጭቱን ያቀላጥፍልናል። አድማጮች፣ አሁን ለቀዳሚው ዕለቱ ዜና አዳነች ሳየ። የቡርኪና ፋሶ ወታደራዊ ኃይል በመዲናይቱ የሚገኘው የፕሬዝዳንታዊ የክብር ዘብ ሰፈር አካባቢ ያሉትን መንገዶች ዘግቷል። የክብር ዘቡ ኃይል የሞከረው መፈንቅለ መንግስት ከከሸፈው በኋላ መሳሪያ አላወርድም ብሏል ሲል ወታደራዊ ኃይል ትላንት አስታውቆ ነበር። በወጋዱጉ የአሜሪካ ድምጽ ሬዲዮ ዘጋቢ ኤሚሊ ሎብ ወደ የክብር ዘቡ ኃይል ሰፈር በሚያመሩ መንገዶች ሁሉ ዛሬ ወታደሮች መሰናክሎች ሲሰሩ ማየቷን ገልጻለች። መኪኖችንና እግረኞችን ከአካባቢው ሲመልሱ ማየቷንም አክላለች። በመዲናይቱ ተኩስ እንደሌለና የከተማይቱ ነዋሪዎች የተረጋጉ እንደሚመስሉም ጠቁማለች። የቡርኪና ፋሶ ጊዜያዊ መንግስት የክብር ዘቡን ኃይል ባለፈው አርብ በኦፊሴል በትኖታል። ባለፈው ሳምንት የመፈንቅለ መንግስቱ ሙከራ ለማቆም በተደረገው ስምምነት መሰረት የክብር ዘቡ ኃይል መሳሪያ ለማውረድ ተስማምቶ ነበር። ይሁንና ትላንት ሰኞ መሳሪያቸውን ከማስረከባቸው በፊት ለራሳቸውና ለቤተሰቦቻቸው ደህንነት ዋስትና እንዲሰጣቸው ጠይቀዋል። የማዕከላዊ አፍሪቃ ሪፑብሊክ ጊዜያዊ መሪ ካትሪን ሳምባ ፓንዛ የሀገራቸው መዲናን በሚያተራምሰው ግጭት ምክንያት ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጉባኤ ቀድመው ተመልሰዋል። ባንጉ ውስጥ በክርስቲያኖችና በሙስሊሞች መካከል ለሶስት ቀናት ያህል በተካሄደው ግጭት በርካታ ሰዎች ተገድለዋል። ግጭቱ የተጫረው አንድ ሙስሊም ከሞተ በኋላ ነው። በብዙ መቶዎች የሚቆጠሩ እስረኞች ትላንት ማታ በመዲናይቱ ከሚገኝ እስር ቤት አምልጠዋል። ተቃዋሚዎች በመሀል ከተማ ወደሚገኘው ፕሬዚዳንታዊ ቤተ መንግስት ለመሄድ በተሰበሰቡበት ወቅት በትንሹ ሶስት ሰዎች ተገድለዋል። የተባበሩት መንግስታት ድርጅት ሰላም ጠባቂዎች በተሰበሰበው ህዝብ ላይ ተኩሰዋል በማለት ተቃዋሚዎቹ ከሰዋል። የሰላም ጥበቃው ተልዕኮ ኃይል ግን ወታደሮች በተቃዋሚዎቹ ላይ ተኩስ አልከፈቱም ይላል። ዩናይትድ ስቴትስ በማዕከላዊ አፍሪካ ሪፑብሊክ የሚካሄደውን ግጭት አውግዛ ለሳምባ ፓንዛ መንግስት ያላትን ድጋፍ ገልጻለች። የማዕከላዊ አፍሪቃ ሪፑብሊክና ዓለም አቀፍ ሰላም ጠባቂዎች ሁኔታዎችን ለማረጋጋትና ተጠያቂዎችን ለፍርድ ለማቅረብ የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን ብለዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ። በደቡብ ምዕራብ የመን በአንድ የሰርግ ስነ ስርዓት ላይ በደረሰው የአየር ድብደባ የሞቱት ሰዎች ብዛት በትንሹ 130 እንደደረሰ የተባበሩት መንግስታት ድርጅትና የአካባቢው ሐኪሞች ገልጸዋል። በሳውዲ አረቢያ የሚመራው የጥምረት ኃይል ካለፈው መጋቢት ወር አንስቶ ሑቲ አማጽያንን ኢላማ በማድረግ የመን ውስጥ የአየር ድብደባ ሲያካሄድ ቆይቷል። ትላንት ወሒጃ በተባለው መንደር ለተፈጸመው ጥቃት ግን ተጠያቂ አይደለሁም ይላል። ብሪጋዴር ጀነራል አሕመድ አል አሰሪ የተባሉ ቃል አቀባይ ክሱ ስህተት ነው ብለዋል። ሑቲ አማጽያን የመን መዲና ሰንዓን ከተቆጣጠሩ በኋላ ለአንድ ዓመት ያህል ሲካሄድ በቆየ ውጊያ ሲቪሎች ሰለባ ሲሆኑ ቆይተዋል። አማጽያኑ አደን የተባለችው ወደብ ከተማንም በመያዛቸው ፕሬዚዳንት አብዲ ራቡ ማንሱር ሃዲ ወደ ሳውዲ አረቢያ ለመሸሽ ተገደዱ። የአየር ድብደባዊ ና የመንግስት ደጋፊ ኃይሎች ሁቲዎችን ከአደን ከተማ በማስወጣታቸው በያዝነው ወር ወደ ሀገራቸው ተመልሰዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ክፍል ባለፉት ስድስት ወራት ውስጥ 2355 ሲቪሎች እንደተገደሉ ትላንት ተናግረዋል። የሰብአዊ መብት ቡድኖች እንደሚሉት ሁቲ ወገኖች ለሲቪሎቹ ሞት ተጠያቂ ነው። ሁለቱም ወገኖች ለሲቪሎች ሞት ተጠያቂ ናቸው። አድማጮች ዜናችን እዚህ ላይ አበቃ። አዳነች ፍሳሐዬን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች አሁን ወደ ቅዳሜው የምሽቱ አብይ ርዕስ የተለያዩ የማህበራዊ መገናኛ ብዙሀንን ሶሻል ሚዲያን በመጠቀም ከዓለም ዙሪያ ታዳጊ ወጣቶችን አይነተኛ መምልመያ መሳሪያው ያደረገውን ዓለም አቀፍ አሸባሪ ሀይል አይሲስን ከአጥፊ ጽንፈኛ ፕሮፓጋንዳ ለማምከን እነኚሁኑ የመገናኛ ዘዴዎች ጭምር ለጥቅም መዋል አዲሱ የፍልሚያ ጎራ ከሆነ ውሎ አደረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ሽብርተኝነትን ለመዋጋት ተግባር ላይ ያዋለው ይህ አዲስ ውጥን በአሁኑ ሰዓት በኒውዮርክ በመካሄድ ላይ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በሚደረጉ የተናጠል ውይይቶችም ልዩ ትኩረት አግኝተዋል። ለመሆኑ እነኚህ ጥረቶች የሚፈለገውን ተጨባጭ ውጤት ለማምጣት የቱን ያህል ይሳካላቸውን በምንስ በምን ስ ይመዘናሉ? የአሜሪካ ድምጿ ፓም ዳውኪንስ ከጉዳዩ ከሚመለከታቸው አንድ የዩናይትድ ስቴትስ ከፍተኛ የውጭ ጉዳይ ሚኒስቴር ባለስልጣን ጋር በርሱ ዙሪያ ያደረገችውን ሰፋ ያለ ቃለ ምልልስ ጨምቀን አዘጋጅተናል። ቀጥሎ አቀርበዋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሕዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲግል ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንደገለጡት እርሳቸው ግጭት ቀስቃሽ ያሉት ጽንፈኝነት በአመዛኙ ዓለም አቀፋዊ ይዘት እየተላበሰ የመጣ እንደ መሆኑ ሁሉን አቀፍ ምላሽ የሚሻ አሳሳቢ ችግር ነው ብለውታል። እነኚህ ከኒውዮርኩ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በዓለም አቀፍ የጸረ ሽብር ዘመቻ ጥረቶች ዙሪያ እየተደረጉ ያሉት የተናጥል ውይይቶች ፕሬዚዳንት ኦባማ ባለፈው ዓመት በዋይት ሀውስ ያካሄዱት ጉባኤ ተከታይ መሆኑን ረዳት ሚኒስትር እስቲግል አስረድተዋል። ዓላማውም የዓለም መሪዎች እንደ ችግሩ ዘርፈ ብዙነት ሁሉ ለምላሹ የሚነደፉት ጸረ ሽብር ፕሮግራሞችም በአንጻሩ ያንኑ ያህል የተለያዩ ስልቶችን ተግባራዊነት የግድ የሚሉ መሆናቸውን ከግምት ባስገባ አቀራረብ ትኩረት እንዲሰጡት ለማበረታታት ነው ብለዋል። በአብላጫው በአይ ሲል ላይ ያተኮረ እንቅስቃሴ አንዱ ሲሆን፣ ሌላው ደግሞ ሲቪል ማህበረሰቦችን፣ የመገናኛ ብዙሀንና ትምህርትን ጨምሮ ዘርፈ ብዙ አቀራረቦችን ያካተተ ግጭት ቀስቃሽ ጽንፈኝነትን መዋጋት የሚያስችል ጥረት ነው ነው ያሉት ረዳት የውጭ ጉዳይ ሚኒስትሩ በአይሲል ላይ እያታው ደግሞ ሲቪል ማህበረሰቦችን የመገናኛ ብዙሀንና ትምህርትን ጨምሮ ዘርፈ ብዙ አቀራረቦችን ያካተተ ግጭት ቀስቃሽ ጽንፈኝነትን መዋጋት የሚያስችል ጥረት ነው ያሉት። ረዳት የውጭ ጉዳይ ሚኒስትሩ የእስላማዊው ጽንፈኛ ቡድን አይሲል ዓለም አቀፋዊ ክስተትነት አንዱ ጥረታቸው ልዩ ትኩረት እንዲሻ ያደረገው መሆኑን ያመለከቱት የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር አይሲል እየተስፋፋና ተጽዕኖ እየገነነ ከመጣባቸው ሀገሮች ጋር የሚደረጉ ንግግሮችን አስፈላጊነት አጽንዖት ሰጥተው ተናግረዋል። እናም ሁኔታዎቹ ለሚጠይቁት የተለየ ስራ መዘጋጀት ይሻል ባይ ናቸው። የጸረ ሽብር ጥረቶቹ ከመንግስታዊው የልውውጥ ፕሮግራሞች ለአሸባሪው ቡድን ሲዋጉ ቆይተው ትተውት የተመለሱትና ማህበረሰቡን መልሰው የሚቀላቀሉበትን አያያዝ እስከሚመለከቱት ድረስ ይዘልቃሉ። በጸረ ሽብር ዘመቻው የትኞቹ የማህበራዊ መገናኛ ብዙሀን የተሻሉ ውጤቶችን ማሳየታቸውን የሚያመላክቱ የቅድሚያ ውጤቶች እያዩ ነው? ውጤቱስ ውስጥ በምን ወይም እንዴት ይመዘናል? በሚል ለቀረቡላቸው ጥያቄዎች ሚስተር ስቲግል ሲመልሱ በቅድሚያ ሰዎች እንዴት ጽንፈኛ አስተሳሰቦችን ይቀበላሉ የእምነታቸው አካልስ ያደርጋሉ የሚለውን አስመልክቶ የተሳሳተ ግንዛቤ አለባይ ናቸው። አንድ ብቻ መንገድ የለም። አይስል ወጣቶችን የሚወስድባቸው መንገዶች አስመልክቶ የዋሽንግተን ፖስትና የኒውዮርክ ታይምስ ይዘዋቸው የወጧቸውን ዘገባዎች እንኳ ብንመለከት በጅምላ የሚሰሩ የማኅበረሰብ መገናኛዎች አይደሉም። ዋናዎቹ መንገዶች ይልቁንም በቀጥታ የሚደረጉ ግንኙነቶች፣ በዚያ አንድ ሰው ላይ የተነጣጠሩ መልእክቶች፣ የስልክ ግንኙነቶችና የተለየ በተለየ ስሌት የተጻፉ ኢሜሎችና የማኅበራዊ የመገናኛ ብዙሃንን የተጠቀሙ ዘዴዎች ናቸው። የአይሲልን የዩቱብ ቪዲዮዎች በመመልከት ብቻ ጽንፈኝነትን የሚላበስና የራሱ የሚያደርግ ሰው የለም። መንግስታቸው በአይሲል ላይ ብቻ ሳይሆን እንደ ቦኮ ሐራምና አልሻባብን በመሳሰሉ የአይሲልን የጥፋት ፈለግ በተከተሉ እስላማዊ ጽንፈኛ ቡድኖችም ላይ የተነጣጠረ ዘመቻ የሚያካሂድ መሆኑንና ጥቃቱ በቀጥታ የሚደርስባቸውን አገሮችም በተለያዩ መንገዶች እንደሚረዱ ማኅበራዊ መገናኛ ብዙሀንን በመጠቀምም የሚከናወኑ የጸረ ሽብር መልእክቶች በአምስትና በስድስት ቋንቋዎች የሚተላለፉ መሆናቸውን ጭምር የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር ሲግል አስረድተዋል። ወደ ምሽቱ ቅንብሮች ክፍለ ጊዜ ልውሰዳችሁ። ቀዳሚው አፍሪካ ነክ ርዕሶች ነው። የምትከታተሉት አድማጮች፣ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አዘጋጅና አቅራቢዋ አዳነች ፍስሃዬ ናት። አፍሪካ ነክ ርዕሶች። ዩናይትድ ስቴትስ ውስጥ 41 ሚሊዮን የሚሆኑ ፈላሾች አሉ። የኢሚግራንቶች ወይም የመጤዎች ሀገር ለምትባለው አሜሪካን ቢሆን ብዙ ቁጥር ነው። 37 ሚሊዮን እዚህ ዩናይትድ ስቴትስ በመወደዳቸው ዜጎች የሆኑ የፈላሾች ልጆች አሉ። እነዚህ የመጀመሪያና የሁለተኛው ትውልድ ፈላሾች ከአጠቃላዩ የዩናይትድ ስቴትስ ህዝብ 27 ከመቶ ይሆናሉ። በ11.6 ሚሊዮን የሚገመቱ ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ የገቡ መሆናቸው ዘገባው ይገልጻል። ከነዚህም አብዛኞቹ ከሜክሲኮ የመጡ መሆናቸው ይገመታል። በየዓመቱ ወደ አንድ ሚሊዮን የሚጠጉ ሰዎች ህጋዊ ነዋሪ በመሆን ግሪን ካርድ የተባለውን ቋሚ የመኖሪያ ፈቃድ ያገኛሉ። የዩናይትድ ስቴትስ የአገር ደህንነት ሚኒስቴርና ሌሎች በርካታ ተቋማት ያስተባበሩት አዲስ ጥናት በሀገሪቱ ስላሉ የመጤዎች ትውልዶች ሁኔታ ይዘረዝራል። በሃርቨርድ ዩኒቨርሲቲ የሶሲዮሎጂ ማለት ስለ ህብረተሰባዊ ግንኙነትና ተቋማት ጥናት ፕሮፌሰር ሜሪ ዎልተርስ ዘገባውን ያወጣው ኮሚቴ ሊቀመንበር ናቸው። እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት አንስቶ ብሔራዊ የሳይንስ አካዳሚ ስለ ፍልሰት ጉዳይ ጥናት እንዳላቀረበ ገልጸዋል። ይህም ማለት ካለፉት 20 ዓመታት ወዲህ ቁጥራቸው እየጨመረ በመሄድ ላይ ያለው ፈላሾች ከዩናይትድ ስቴትስ ህብረተሰብ ጋር እንዴት እየተዋሃዱ መሆኑን አልተገ አልተመዘገበም ማለት እንደሆነ ፕሮፌሰሯ ገልጸዋል። ዩናይትድ ስቴትስ ፈላሾችን የመቀበልና እነሱን ከአሜሪካ የኑሮ ዜ ጋር የማዋሃሃድ የረጅም ጊዜ ታሪክ እንዳለ ገልጸዋል። ከሞላ ገደል ሁሌም ቢሆን መጤዎቹ ከአሜሪካ ህብረተሰብ ጋር በሚዋህዱበት ወቅት እዚህ እየሰሩና እየተማሩ እንዲሁም ቤተሰብ መስርተው እዚህ እንደተወለዱ ያህል ነው የሚሆኑት። በፈላሽነት ኑሮ ሂደት በትምህርት፣ በስራ በገቢና በድህነት እንዲሁም በሌሎችም አንጻሮች ስናየው መጤዎቹ ከጊዜ ብዛት በተሻለ ሁኔታ ይገኛሉ ልጆቻቸው ደግሞ ከነሱ በተሻለ ሁኔታ ይገኛሉ የትምህርት ደረጃቸው እዚህ ከተወለዱት አሜሪካውያን ጋር እንደሚመጣጠን ገበያቸውም እየጨመረ እንደሚሄድ የሚቀጠሩት የስራ አይነትም የብዝሃነት ይዘት እንደሚኖረው እንዳውም መጤዎች እዚህ ሀገር ሲገቡ አንዳንድ ጥቅም እንደሚያገኙ ወልተርስ ያብራራሉ። የተሻለ የጤንነት ሁኔታ ይኖራቸዋል። ከእናትና አባታቸው ጋር የመኖር እድላቸው ሰፋ ያለ ነው። በመጤዎች መካከል የባልና ሚስት መፋታት ብዛት ያነሰ ነው። ሳያገቡ የሚወለዱት መጤዎችም ቁጥር ብዙ አይደለም። ከውጭ ሀገሮች የገቡት ሰዎች እዚህ ከተወለዱት አሜሪካውያን ያነሰ ወንጀል ነው የሚፈጽሙት። ከመጤዎቹ ወንጀል የሚፈጽሙት ሰዎች ብዙ አይደሉም የሚለው አባባል አንዳንድ አሜሪካውያን ፖለቲከኞች ከሚሉት ጋር ይጻረራል። ከውጭ አገሮች የሚመጡት ሰዎች እዚህ ከተወለዱት የበዛ ወንጀል ይፈጽማሉ የሚለው አባባል በአሜሪካ ማህበረሰብ ዘንድ የቆየና የተሳሳተ አመለካከት ነው። በመሰረቱ እውነት ሆኖ አያውቅም። ለምሳሌ ከ18 እስከ 39 እድሜ ክልል ውስጥ ያሉትን ወጣቶች ብንመለከት ወንጀል ፈጽመው የሚታሰሩት መጤዎች እዚህ ከተወለዱት ወጣቶች አንድ አራተኛ ብቻ ናቸው። አዲሱ ጥናት እንደሚያመለክተው እንዳውም ከውጭ ሀገራት የመጡ ሰዎችን ህጋዊ ያልሆኑትንም ጭምር በብዛት የሚቀበሉት የዩናይትድ ስቴትስ ከተሞች የሚፈጸሙት ወንጀሎች መጠን ሲቀንስ ይስተዋላል። በጤና በኩል ደግሞ ፈላሾች አሜሪካ ሲገቡ ብዙውን ጊዜ እዚህ ከተወለዱት የተሻለ ጤና እንዳላቸው አዲስ ዘገባ ገልጿል። ብዙውን ጊዜ ሲጃራ አያጨሱም፣ የሰውነታቸው ክብደትም ከልክ በላይ አይሆንም። ይሁንና ይላሉ ፕሮፌሰሯ፣ ሁኔታዎች እየተቀየሩ ይሄዳሉ። ከጊዜ ብዛት የአመጋገብ ዘዴያቸው እንደ ሌሎቹ አሜሪካውያን ይሆናል። ስለሆነም በተለይም ሁለተኛና ሶስተኛ የመጤዎቹ ትውልድ የጤና ሁኔታ የተቃወሰ ይሆናል። የመጤዎቹ ትውልድ ከትውልድ እየወረደ ሲሄድ ደግሞ ወንጀል የመፈጸሙና የቤተሰብ መፋታት መጠን እዚህ ከተወለዱት ጋር እየተቀራረበ እንደሚሄድ ጥናቱ አስገንዝቧል። በማናቸው መለኪያ ፈላሾቹ እዚህ ከተወለዱት አሜሪካውያን ጋር አንድ እየሆኑ ነው። ፈላሾች በብዛት ወደ ዩናይትድ ስቴትስ እየገቡ በመሆናቸው በሀገሪቱ ከሚፈጸሙት እያንዳንዳቸው ሰባት ጋብቻዎች አንዱ የዘር መስመሮችን የዘለለ ነው። ይሁንና ቢያንስ አንድ መሰናክል መኖሩ አልቀረም። የዩናይትድ ስቴትስ የመዛግብት አያያዝ ከውጭ ሀገራት የሚፈልሱት ሰዎች ብዛትን፣ ብዝሃነትን በመመዝገብ ረገድ ከጊዜው ጋር እንዳልሄደ አዲሱ ዘገባ ያወሳል። የሕዝብ ቆጠራ በሚደረግበት ወቅት ቤተሰቦቻቸው በውጭ ሀገራት የተወለዱ ናቸው ብሎ መጠየቅ እንደሚያስፈልግ ምክረ ሐሳብ አቅርቧል ዘገባው ይህ ሲታወቅ፣ ለረጅም ጊዜ መዋሃድ ሂደት የተሻለ ሁኔታ ሊፈጠር እንደሚችል ይጠቁማል። መንግስት የትምህርቱንና የገቢውን ደረጃ ለማወቅ እንዲችል በአስተዳደር ያሉትና ዳታዎች በሰፊው ማጋራት እንደሚጠይቅም አዲሱ ዘገባ ገልጿል። አዲሱ ጥናት 11.6 ሚሊዮን በሚሆኑ ህጋዊ ፈቃድ የሌላቸው ፈላሾች ላይ አቋም አልወሰደም። ነገሩ የፖለቲካ ጉዳይ ነው ይላሉ ፕሮፌሰር ዋልተርስ። ይሁንና ቤተሰቦች ለብዙ ዓመታት ህጋዊ ፈቃድ ሳያገኙ ሲቀሩ በልጆቻቸው ላይ የሥነ ልቦናዊና በትምህርት ረገድ ተጽዕኖ ማሳደሩ እንደማይቀር አዲሱን ዘገባ ያወጡት ፕሮፌሰር ዎልተርስ ጠቁመዋል። አድማጮች፣ በዩናይትድ ስቴትስ ስላለው የፍልሰት ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሐኪሙን ይጠይቁ ስትሮክ በመባል በሚታወቀው ድንገተኛ የህመም ሁኔታ ዙሪያ የተጀመረ የባለሙያ ትንታኔ ነው የምሽቱ ሐኪሙን ይጠይቁ ትኩረት። ሙያዊ ትንታኔውን የሚሰጡን በአትላንታዊ የዴካል ክሊኒክ ነርቭ እና የህብለ ሰረሰር ልዩ ሕክምና አማካሪው ዶክተር ዳንኤል ተፈራ ናቸው። በምልክቶቹ ምንነትና አስቀድሞ መከላከል ስለሚያስችሉ ጥረቶች አስረዱናል። ወደ ዝግጅቱን ውሰዳችሁ። አንድ ሰው እኚህ ምልክቶች ሲኖሩ መረዳት የሚችልበትን ሁኔታ አስረድተዋል። የህመሙ ሁኔታ በምን መልኩ ሊታይና ሊለይ እንደሚችል ገልጸዋል። በእርግጥ አንድ ሰው ይሄ ድንገተኛ ሁኔታ እንዳይመጣበት ቀድሞ ሊያደርግ የሚችላቸው በአኗኗር ዘይቤው ይሁን በህክምና ጥንቃቄዎቹ ወይም የጤና አጠባበቅ ጥረቶች ድንገተኛ ስለሆነ በእርግጥ ቀድሞ ሰዎች መከላከል የሚችሉት የህመም ሁኔታ ነው። ወደ ስትሮክ ምክንያቶች ስንሄድ ስትሮክ በማንኛውም እድሜ ሊይዝ ይችላል። በነገራችን ላይ እናታቸው ማህፀን ውስጥ ያለ ህጻን ጀምሮ ከትንንሽ ልጆች ጀምሮ እስከ አረጋውያን ድረስ ይደርሳል። በብዛት ግን የምናየው ስትሮክን በተለይ በዚህ ከስልሳ አምስት እድሜ በላይ ባሉ ሰዎች ነው። ወደ አፍሪካ ወይም ደግሞ እዚህም ሀገር ጥቁር አሜሪካኖችን በምናይበት ጊዜ በወጣት እድሜ ብዛት ይታያል ስትሮክ። እና የስትሮክ መከላከል የምንችልባቸው ነገሮች አሉ፣ ቁጥጥር ኖሮን ደግሞ መከላከል የማይቻልባቸው ነገሮች አሉ። በሁለትን መልክ እንከፍለዋለን። ምነው ፕሪቨንትብል እና ናን ፕሪቨንትብል ኮውዝስ የምንለው በእንግሊዝኛ ማለት ነው። በአንደኛ ደረጃ መከላከል የምንችለው ስትሮክን፣ ዋነኛው የደም ግፊት መብዛት ወይም ደም ብዛት የሚባለው በሽታ ሜጀር ሪስክ ፋክተር በአሁኑ ጊዜ የኛ ሀገር የደም ግፊት መብዛት በከፍተኛ ሁኔታ ደረጃ እየታየ ይሄ እንግዲህ ከስልጣኔ ከዝርያም ጋር አብሮ የሚመጣ ሁለት ነገሮች ናቸው። ሌላኛው ሜጀር ኮዝ የምንለው ዋነኛው እድሜ ነው። እድሜ ከስልሳ አምስት አመት በላይ ያለ ሰው ለስትሮክ ይጋለጣል። መኖር በጨመርን ቁጥር አረጋውያን ሶሳይቲ ውስጥ ባለው ቁጥር የስትሮክ ቪክተሞችን በዛው ልክ ይጨምራል። ለዚህ ድንገተኛ ሁኔታ የሚጋለጡ ሰዎች ቁጥር ያየላል ነው የሚሉ በእድሜ መግፋት አንደኛው ፋክት ነው። ለስትሮክ ለሁለቱም አይነት ስትሮክ። ሌላኛው ስኳር በሽታ ነው። ከቁጥጥር ውጪ የሆነ ስኳር በሽታ ለስትሮክ ያጋልጣል። ሌላኛው የኮሌስትሮል መብዛት ነው፣ የመጥፎ ኮሌስትሮል መብዛት ከዛ ያጋልጣል። ሌላኛው በአሁኑ ጊዜ ደረስንበት እና በግልጽ የምናየው ውፍረት ነው። ውፍረት ለራሱ ውፍረት ለስትሮክ ያጋልጣል። ሌላኛው እንግዲህ የልብ በሽታዎች ናቸው። የልብ በሽታዎች በተለይ እዚህ ሀገር ናን ቫልቩላር የምንላቸዋሉ ኢትሪያል ከቅጥ ውጪ በሆነ ሁኔታ የልብ መምታት ነው። ኢሬጉላር ሀርት ቢት የምንላቸው የተዛባ የልብ ምት አሪትሚያ የምንላቸው ነገሮች አሉ። በሕክምና በተለይ ኤትሪያል ፋይብሪሌሽን የምንለው አይነት የተዛባ የልብ አመታት ለከፍተኛ ስትሮክ ያጋልጣል። እኛ ሀገር ደግሞ በኢንፌክሽን የሚመጡ የልብ በሽታዎች አሉ። ቫልቩላር ሀርት ዲዚዝ የምንላቸው በተለያዩ ኢንፌክሽኖች የሚመጡ ነገሮች ስላሉ ያ ራሱ ያጋልጣል ስትሮክ ማለት ነው። ከነዚህ ውጪ እንግዲህ ሲጋራ ማጨስ በከፍተኛ ሁኔታ ለስትሮክ ያጋልጣል። በአሁኑ ጊዜ ደግሞ የተረዳንባቸው ሌሎች ነገሮች አሉ። ምንድነው? ድራግ ዩዝ በሰፊው ለስትሮክ ያጋልጣል። እኛ ሀገር እንኳን ይሄ ሜጀር ፕሮብሌም አይመስለኝም፣ ግን በተለይ ኮኬን የሚጠቀሙ ሰዎች ለስትሮክ ይጋልጣሉ። ከውፍረት ጋር የሚያያዙ ደግሞ በሽታ አለ። የኦብስትራክቲቭ ስሊፕ ፓፕኒያ ያንለዋለን። ይሄ ከማንኮራፋት ነው አንደኛው ምልክቱ። ያም እንደ ሪስክ ፋክተር ነው እንግዲህ እነዚህ ሊቀየሩ የሚችሉ ናቸው። ደም ብዛትን መቆጣጠር ሰው የሚችለው በአንደኛ ደረጃ ከመድኃኒቱ እኩል ጨውን ማቆም ነው። ጨው በቆመ ቁጥር የደም ግፊት ይቀንሳል፣ ይወርዳል። ትክክለኛው ማስተካከያ ይሄ ነው። ቀጥሎ ክብደት መቀነስ ነው። ክብደት በምንቀነስበት ጊዜ ያልተዛባ እንኳን የስኳር በሽታ ያላቸው ሰዎች ወደ መስተካከል ገደማ ሊደርስ ይችላል። መድኃኒቱ ግን መቆም የለበት በጣም ቀጭን የሰውነት ቁመና ኖሯቸው ምናልባትም ብዙ ጊዜ ከምናየው ውጭ ሆነው ግን የደም ግፊታቸው ኃይለኛ ቢሆን በእነሱም ላይ ይመከር ይሆን? በሚገባ ውፍረት ደግሞ በምንልበት ጊዜ የግድ እዚህ ሀገር እንደምናያ ሶስት መቶ አራት መቶ ፓውንደር መሆን የለበትም። ቢኤምአይ የምንለው አለ። ቦዲ ማስ ኢንዴክስ የምንለው መለኪያ አለ። ከዛ ከፍ ያለ ሁሉ እና በተለይ ወዳጅ በብዛት ኢትዮጵያኖች ላይ እንደምናየው የቦርድ ችግር ያለብን ሰዎች እኔንም በዛ ውስጥ ለመስጠት ስለምፈልግ ነው። ለእንደዚህ አይነት ሁኔታዎች እንጋለጣለን። ይሄ ሜታቦሊክ ሲንድሮም የምንለው ነገር አለ። ምንድን ነው? የደም ብዛት ከፍ ማለት፣ የኮሌስትሮል ከፍ ማለት፣ የስኳር ከፍ ማለት ከፍተኛ ጉዳት ሊጠር ስለሚችል አካላዊ እንቅስቃሴ ማድረግ በጣም የሚደገፍ ነገር ነው። በርከት ያሉ ነገሮችን ያነሱት። በእርግጥ ሰዎች ስትሮክ ከመምጣቱ ብዙ ቀደም ብለው ሊያደርጓቸው የሚችሉ የከፍተኛ ደም ግፊትን የመሰለ ሁኔታ ሲኖር እሱም መቆጣጠር፣ ቀደም ብለው እንደገለጹት ክብደትን ከመቀነስ፣ የአካል ብቃት እንቅስቃሴ፣ የአመጋገብ ዘዴ፣ ሲጋራ ማጤስ ማቆም፣ አደገኛ እጽ የሚወስዱ ካሉ አደገኛ እጾችን ማቆም፣ እነኚህ በእርግጥ ሊከላከሉ የሚችሏቸው ናቸው። ሊከላከሉ የማይቻሉትስ ለግንዛቤ ያህል ሊከላከሉ የማይቻሉ በድንገተኛ ግን ለዛ ሁኔታ ሊያበቁ የሚችሉ በምክንያትነት ሊታዩ የሚችሉ የትኞቹ የሆኑ በጣም ጥሩ ልንከላከል የማንችለው በአንደኛ ደረጃ ዝርያችንን ነው። በዘር ሀረግ የሚወረስ በዘር ሀረግ የሚወረስብን እና ጄኔቲክስ የምንለው ነገር ጥቁሮች በአጠቃላይ ከነጮች የበለጠ ለስትሮክ የተጋለጥንን። በአጠቃላይ ይሄ እንግዲህ አፍሪካን አሜሪካኖችንም ከአፍሪካ የምንመጣውን አፍሪካኖችንም የሚጨምር ነው። ሌላኛው ምክንያት እድሜ ነው። እና እድሜያችን በረጅም እድሜ መኖር በተቻለ ረጅም እድሜ በምኖርበት ጊዜ ለስትሮክ እንጋለጣለን። ያንን ምንም ማድረግ አይቻልም። አብሮ የሚመጣ ፈተና ነው፣ አብሮ የሚመጣ ሁኔታ ነው። ሌላ ደግሞ ምንድን ነው መረሳት የሌለበት በተለይ አኒሪዝም የምንለው ችግር የሳሳ የደም ስር ይዞ መወለድ፣ ያም ልንቀይር የምንችለው ነገር አይደለም እና እነዛ ደም ስሮች በተለያየ ምክንያት ሊበጠሱ ስለሚችሉ እና ደም ስለሚፈስ የአይነት ችግር ውስጥ ይከተናል። ዶክተር ዳንኤል ይሄ ቀደም ብለው ገና ከመግቢያው ምንነቱን ሲያስረዱ በተለያየ ሁኔታ ሊከሰት ወይም ሊገለጽ የሚችል አስራ አምስት በመቶ ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ፣ የደም ስሮች የሚዘጉበት ሁኔታ በብዙዎች የሚከሰተው እንዲያውም ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። አንጎል የምንተነፍሰውን ንጹህ አየር ኦክሲጅንን ጨምሮ ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ያ የሚከስተውን ሁኔታ ያስረዱን እስኪ። ይሄ አደገኝነቱ፣ ድንገተኝነቱ ሰዎች በድንገት ወድቀው ለህልፈት የሚዳረጉበት ሁኔታ የሚቀርብበትን ቅድም ካነሱት የደም ዝውውር መቋረጥ ጋር እያይዘው እስኪ ያስረዱን ምን እንደሚሆን፣ ዶክተር ዳንኤል። እሺ፣ ያሉላ ምንድን ነው አንጎላችን እጅግ በጣም ሴንሲቭ ኦርጋን ነው። ከሰውነት ክፍሎች በሙሉ ብዙውን ኦክሲጅን ተሻምቶ የሚፈልገው አንጎላችን ነው። ብዙን ንጥረ ነገር ያለ ምንም መዛባት ነው አንጎል የሚፈልገው። ትንሽ የደም መዘዋወር መዛባት ካለ እና ከዛ አንጎላችን ራሱን በራሱ አውቶ ሬጉሌት ስለሚያደርግ ከዛ ፓራሜትር ትንሽ የወጣ ነገር ካለ አንጎላችን ያሳያናል። ምክንያት እናያለን ወይ ራሳችን ያመናል ወይ ደነዘዘናል ወይ እንወድቃለን ወይ ይዞርብናል ወይ ማየት ይሳነናል ወይም መናገር አንችልም። እልፈተ ሞትም ሊደርስ ይችላል ወዲያውኑ። እና የደም ስርጭት ለአንጎል እጅግ በጣም ወሳኝ ነው። አሁን ለምሳሌ ሰዎች አንዳንድ ጊዜ ልባቸው ሲቆም ሲፒአር እና ኤስኤልስ የምንለው ተደርጎላቸው የልብን ስራ ለመቀስቀስ የሚደረጉን ነው እያሉን ያሉ የሚደረጉ ልብን ለመቀስቀስ የሚደረጉ ጥረቶች ስኬታማ የሚሆኑት በሁለት ደቂቃ እስከተደረገ ነው። ከሁለት ደቂቃ ውጭ የተደረጉ ነገሮች ብዙ ጊዜ ከፍተኛ ጉዳት ነው የሚፈጥሩት ቢዳን እንኳን ቢዳንም በሁለትና ሶስት ደቂቃ ውስጥ የሚደረገው ርብርቦች ነው ሰውን ሊያድነው የሚችለው እና ሚኒንግፉል ሪካቨሪም ሊኖረው የሚችለው ማለት ነው። አንዳንድ ጊዜ ሰዎች ድነው መተንፈስና ልብ መዘዋወር ብቻ ይኖርና አንጎል በሙሉ ሊሞት ይችላል። ይሄ እንግዲህ ምንድን ነው በቂ ደም ወደ አንጎል ስለማይደርስ፣ አንጎል ያለ ደም ዝውውር መቆየት የሚችለው የተወሰነ ደቂቃዎች እና የሚገርመ ነገር የጓጎለ ደም ከደም ስሮች ሄዶ ቱቧን የምትዘጋዋ ክላት በጣም ትንሽ ነገር ነች። ቅጽበታዊ ነች። ወዲያው ትዘጋለች። ወዲያው ግን ሰውነታችን ላይ ከፍተኛ ጉዳት ሊደርስ ይችላል እና ጥንቃቄ መደረግ ያለበት በምን ሁኔታ እነዚህ የደም ስሮች እንግዲህ ቅደም እንደነገርኩ በስኳር በሽታ፣ በደም ግፊት፣ በኮለስትሮል ብዛት እነዚህ የደም ስር ቱቦች እየጠበቡ ይመጣሉ እና ወደ ያ መጥበብ ደግሞ ምንድን ነው ደማችን እንዲረጋ ያደርገዋል። ደም እንዲረጋ በሚደረግበት ጊዜ እየተበጠሱ ሄደው ከፍተኛ ጉዳት ላይ ስለሚደርሱ ዋነኛው ነገር ይህንን ጉዳት እንዴት መቀነስ ይቻላል? ደም ብዛትን በመቆጣጠር ስኳርን በመቆጣጠር ኮሌስትሮልን በማውረድ ሐኪም ጋር መሄድ ሐኪም የሚለንን ነገር ማድረግ መድኃኒት ይለምዳል፣ መድኃኒቱ አይሰራም፣ ምናምን የሚባለውን ነገር ማቆም በተለይ እኛ ሕዝብ ላይ የምናየው ችግር ናን ኮምፕላያንስ ይባላል። ሐኪም የሚሰጠውን መረጃ አለመከተል። ሁለተኛ ነገር ደግሞ ባህሉ አድርጎ ማድረግ ያለበት ሰው ምንድን ነው፣ ሳያመው ነው ሰው ሐኪም ጋር የሚሄደው ስትሮክ ከደረሰ በኋላ ሐኪም ጋር መሄድ፣ የትም ሀገር ቢኮን የሚደረግልህ ውጤት በጣም በጣም ነው። ስለዚህ ሳያም ሰው ሬጉለር ሐኪም ማየት አለበት። ዝም ብሎ ፋርማሲ መሄድ ወይም ላብራቶሪ ሄዶ ደም ቀዳት አይደለም፣ ባህል ማድረግ አለበት። የራሱ የሆነ ፕራይመሪ ኬር ፊዚሽን የራሱ የሆነ ጥሩ ሀኪም ይዞ መከታተል አለበት። ይሄን ነው ሰዋችን መልመድ ያለበት። የሕክምና ክትትሉ አካል መሆን አለበት። ከመጣው ችግር ከተባባሰ ብዙ በማይሰራበት ጊዜ አይደለም የሚረዳው ነው የሚለው። ብዙ ከተባባሰ በኋላ የምናደርገው እርዳታ እጅግ በጣም የተወሰነ ነው። በህክምና ቋንቋ ስትሮክ በመባል በሚታወቀው የህመም ሁኔታ ዙሪያ የጀመርነው ውይይት አላበቃም። የህክምና አማራጮችን አስመልክቶ በሚቀጥለው ሳምንት እንመልሳለን። ለአሁኑ ግን ዶክተር ዳንኤል ተፈራን ለሙያዊ ማብራሪያው ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ክብረትና ክብረን አድማጮች ከአሜሪካ ድምፅ ራዲዮ እስከ ምሽቱ አንድ ሰዓት ተክሎ የሚሰራጨው ፕሮግራማችን በዚሁ ላይ አበቃ። ሶስት ሳት ላይ በመደበኛው ፕሮግራም እንገናኝ። ሰላም፣ መልካም ምሽት።